ሊቀመንበሯ ወይዘሮ ሙፈሪያት በክልሉ የመንግስታዊ ቴሌቪዥን መስኮት ያደረጉት ንግግር ግልጽ ቀጥተኛና ከወትሮ በተለየ ጠንከር ያለ ነቀፌታ ተስተውሎበታል። ሊቀመንበሯ በዚሁ ንግግራቸው በንቅናቄ ውስጥ የሚታዩ ችግሮች ያለመነጋገር ሳይሆን በተነጋገርነው ልክ እንዳንፈጽም የአመራር አካሉ በበርካታ አጀንዳዎች የተተበተበ ሆኖ መገኘቱ ነው ብለዋል። በተለይም አሁን ያለው አመራር በሁለት ቢላ የሚበላ አዳሃሪ ሆኗል ያሉት ሊቀመንበሯም አንዳንዶችም በውጭ ለሚገኙ አለቆቻቸው የሚያጎበድዱም ግን ደግሞ በድርጅት ውስጥ አለው ለማለት ተመሳስለው የሚኖሩ ናቸው ሲሉም ወቅሰዋል። ችግሩ የመነጋገር ችግር አይደለም፣ በተነጋገር ነው ልክ አክት ያለማድረግ ችግር ለምን ከተባለ በበርካታ አጀንዳዎች የተወጠረ አመራር የሚባለው ሁለት ቢላ የሚበላ አመራር ነው። ውጭ ላለው አለቆቹም የሚያጎበድድ አለው ለማለት ደግሞ ድርጅት ውስጥም ተመሳስሎ የሚኖር አመራር ነው። ሪአክሽነሪ መሆን ስለጀመረ፣ አድሃሪ መሆን ስለጀመረ ፕሮግረሲቭ የሆኑ አጀንዳዎች ላይ ተተክሎ ማታገል የተሳነው አመራር ስለሆነ ነው። እውነተኛ በሆነ የህዝብ ጥቅም ላይ ቆሞ መታገልና ማታገል የተሳነው አመራር ስለሆነ ነው። የንቅናቄው ሊቀመንበር ወይዘሮ ሙፈሪያት ካሚል የድርጅቱ የስራ አስፈጻሚና የማዕከላዊ ኮሚቴው ከድርጅቱ ቀጣይነት ጋር በተያያዘ የጎላ ድክመት እንደሚስተዋልባቸው በንግግራቸው ጠቅሰዋል። የንቅናቄው ቀጣይ ተስፋ በቁጥር አነስተኛ የሆነው የስራ አስፈጻሚና የማዕከላዊ ኮሚቴ አባሉ ሳይሆን በድርጅቱ ካድሬዎች ላይ የተመሠረተ መሆኑን ሊቀመንበሩ አመልክተዋል። አሁን ያለው አመራር መምራት ካልቻለ ጥርግ ብሎ ሊሄድ ይችላል ያሉት ወይዘሮ ሙፈሪያት ለዚህ ደግሞ ሂሳብ የማወራረድና በህግ የመጠየቁ ሂደት ተጠናክሮ ይቀጥላል ብለዋል። ለእኔ የደሄዴን ተስፋ 65ና 15 ሰው ላይ አይደለም። የራሱ ሚና አለው። 65 እና 15 ሰው ሲቃና የራሱ ሚና አለው። ሲጠም ደግሞ በዚህ መንገድ ድርጅቱን የመጉዳት አቅሙ ትልቅ ነው። ካድሬው ድርጅቱን ይዞ ይወጣል የሚል እምነት አለኝ። ሂሳባችንን አወራርደን በየመድረኩ እንዳነሳሁት ጥርግ ማለት እንችላለን። ድርጅቱን በአግባቡ መምራት መታደግ ካልቻለን ዝም ብሎ መጠረግ ሳይሆን ሂሳብ አወራርዶ መጠረግ ነው የሚያስፈልገው። ለዛ ብቻ ነው ችግር የፈነዳበት ቦታ ላይ እና ሊፈነዳ ያረገዘበት ቦታ ላይ ምልክት ሰጥተን ወደ መድረኩ የተመለስ ነው እንጂ ተጠያቂነት ተጠናክሮ ይቀጥላል። በክልሉ ህዝብ የሚነሱ የልማት ጥያቄዎችን በተመለከተም በቅርቡ በተካሄደው የዳሰሳ ጥናት በአርሶ አደሩና በአርብቶ አደሩ አካባቢዎች በተጠቃሚነት ደረጃ የሚጠቀሱ ልዩነቶች መኖራቸውን ወይዘሮ ሙፈሪያ ጠቁመዋል። የልዩነቱ መሰረታዊ ምክንያቶች በሁለቱም አካባቢዎች የሚነሱ የልማት ፍላጎቶችን ለማርካት የሚያስችሉ ስራዎች በበቂ ደረጃ ባለመከናወናቸው በመሆኑም፣ በቀጣይ ግን በትኩረት የሚሰራበት ይሆናል ብለዋል። ሰጥቻቸው ፍትሐዊ በሆነ መንገድ ተጠቅም ያለውና ፍትሐዊ በሆነ መንገድ አልተጠቀምኩም ባለው ሰው መካከል አርባ ሶስት ሀምሳ ስድስት ነው። አልተጠቀምኩም አይደለም። ፍትሐዊ በሆነ መንገድ አልተጠቀምኩም የአርሶ አደሩና የአርብቶ አደሩ መካከል ያለው ልዩነት እንደ አዲስ ግኝት ተወስዶ መሰራት ነው የሚጠይቀው። ምንድን ነው የተወያየ ነው እኛ አጫጭር ነገር ላንሳብዬ ነው። የአርሶ አደሩ ሳቹሬት አርጓል ማለት ነው። አዳዲስ የልማት ፍላጎቶች ናቸው ያሉት። እስካሁን በሰራ ነው ስራ ሌቭል ኦፍ ሳቲስፋክሽኑን ጨርሶ ሌላ አዳዲስ ነገር ነው እየጠበቀ ያለው። በጠበቀን ልክ ስላላገኘ ሌቭል ኦፍ ሳቲስፋክሽኑ ወርዷል ማለት ነው። አንድ ፖስብል ምክንያት። አርብቶ አደሩ ደግሞ ከዜሮ እየጀመረ ስላለ በተነጻጻሪ ሌቭል ኦፍ ሳቲስፋክሽኑ የአርብቶ አደሩ ጥሩ ነው ማለት ነው። አፍተር ሳም ታይም እሱም ሳቹሬት ያደርጋል በቂ ዝግጅት ካላደረግም በቃ። የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን አመራሮች የድርጅቱ የማዕከላዊ ኮሚቴ ባቀረበው የግምገማ ሪፖርትና በክልሉ የመዋቅር ጥያቄ ዙሪያ በተዘጋጀው ጥናት ላይ ለሳምንታት የዘለቀ ውይይት አካሂደዋል። ትናንት ከተጠናቀቀው የሐዋሳው የውይይት መድረክ በተጨማሪ በአዲስ አበባና ባዳማ ከሚኖሩ የድርጅቱ አባላቶች ጋርም ተመሳሳይ መድረኮች መካሄዳቸው ይታወቃል። ለዲደብልዩ ዘገባ ሸዋንግዛወጋየው ወጋየው ሐዋሳ።